ፕሬዚደንት ፖል ካጋሜ ለሶስተኛ ጊዜ ያሸንፋሉ ተብሎ በሰፊው በሚወራበት በአሁኑ ወቅት ሩዋንዳውያን ነገ አርብ ወደ ድምፅ መስጫ ጣቢያ ያመራሉ። ለምርጫ ከተመዘገቡት 11 የፖለቲካ ፓርቲዎች ዘጠኙ የወቅቱን ፕሬዚደንት ሲደግፉ፣ በርካታ ተወዳዳሪዎች ግን አሁንም ፉክክራቸውን ቀጥለዋል። ከኪጋሊ የደረሰንን የዛክ ባርዶፍን ዘገባ አዲሱ አበበ ያቀርበዋል። ፕሬዚዳንት ፖል ካጋሜን ለማስመረጥ የተካሄደውን የመጨረሻውን ሕዝባዊ ስብሰባ ከ200ሺ በላይ ሕዝብ ነው የተከታተለው። የአካባቢው ታዛቢዎች እንደገመቱት በነገው ምርጫ ካጋሜ ለሦስተኛ ጊዜ በሰፊ ልዩነት ያሸንፋሉ። እንደ አውሮፓ አቆጣጠር በ2010 በተካሄደውን ምርጫ በ93 ከመቶ ማሸነፋቸው አይዘነጋም። ማርታ ከኢሱ የፕሬዚዳንት ካጋሜን መመረጥ ይደግፋሉ። የነጻነት ተዋጊ ናቸው። ሰላም አንድነትና እርቅ አምጥተውልናል። የግሪን ማለት የአረንጓዴው ፓርቲ ተወዳዳሪ ዶክተር ፍራንክ ሃቢኔዛ ቀደም ብለው ባካሄዱት የዚህ ሳምንት ውድድር አነስተኛ የሆነ የአምስት መቶ ሰዎች ድምፅ ነው ያገኙት። ለዚህ አነስተኛ ውጤት ሰበብ ተደርጎ የተገለጠው መንግሥት የድምፅ መስጫ አካባቢውን በግዳጅ በማስቀየሩ ነው ተብሏል። ለፕሬዚደንት ካጋሜ አስተዳደር በአማራጭነት የተቋቋመውን አረንጓዴ ፓርቲ የመሰረቱት ሀብኔዛ ካጋሜን በቀጥታ ከመተቸት ይቆጠባሉ። የመንግስቱን ፖሊሲዎች እንከታተላለን። የተሳሳተ ነገር ካገኘን እንተቻለን። ለችግሮቹም አማራጭ ፖሊሲዎችን እናቀርባለን። በግለሰብ መሪ ላይ አናተኩርም። መሪ ይሄዳል፣ መሪ ይመጣል። መንግስትም ሆነ ህዝብ ግን ሁሌም አሉ። ሀቤኔዛ በሚያካሄዱት የምርጫ ዘመቻ ህዝባዊ ስብስብ ላይ የተገኙ ሰዎች ንግግር ከሚካሄድበት አካባቢ ፈንጠር ፈንጠር ብለውና ከካሜራ እይታም ርቀው ነው የቆሙት። ተቃዋሚውን በአደባባይ ብንደግፍ ምን ይውጠናል በሚል ፍራቻ እንደሆነም አንዳንዶቹ ለቪኦኤ ተናግረዋል። እንደ አገር ከዳተኛ ተደርጎ ነው የምንታየው፣ ይላል ቻርለስ እንደ ማቄ። አሁን እዚህ የቆምንበት ቦታ እንኳን ስንት ሰላዮችና ጆሮ ጠቢዎች አሉ፣ በየስፍራው ተሰማርተዋል። ዳያን ሩይጋራ የህዝባዊ መድህን ንቅናቄ እጩ ተወዳዳሪ ሲሆኑ ከፓርቲው አስራ አምስት አባላት ጋር በአንድ የተዘጋ ቤት ውስጥ ምስጢራዊ ስብሰባ ላይ ናቸው። ለፕሬዝዳንታዊ ውድድሩ አስፈላጊ የሆነውን የመራጮች የድጋፍ ፊርማ ቢያቀርቡ ወይም ቢያሰባስቡም ብሔራዊ የምርጫ ኮሚሽኑ ግን ውድቅ አድርጎባቸዋል። መንግሥት ላይ ተቃውሞ ማሰማት አደጋ አለው ይላሉ። ኢትስ ቴረር ኦፍ፣ አህ፣ ፊር ኦፍ ዘ ሩሊንግ ፓርቲ፣ ፊር ኦፍ ዘ ስቴት። ሽብር ነው፣ ገዢውን ፓርቲ ፍራቻ፣ መንግስትን ፍራቻ። ሰዎች ስልጣን ላይ ባሉ ኃይሎች የሚሰቃዩበት ሁኔታ ነው ያለው ታጋሜና መንግስታቸው ግን ይህን ያስተባብላሉ። ሁሉ ሰላም፣ ሁሉ የተረጋጋ ነጻና ግልጽ ሁኔታ ነው ያለው በማለት የመንግስቱ ቃል አቀባይ ወይላርስ ጋሳማጌራ እዚህ ሀገር ላይ ከሰላሳ ሁለት በላይ የራዲዮ ጣቢያዎች አሉ፣ የሚበልጡት የግል የሆኑባቸው ከአስር በላይ የቴሌቪዥን ጣቢያዎችም አሉ። የፖለቲካም ይሁን የማኅበራዊ ወይም የሲቪክ አያሌ ማኅበራት አሉ። ሁሉም በግልጽ ነው የሚንቀሳቀሱት፣ ነጻ ናቸው። የገዢው ፓርቲ ቃል አቀባይ ጋሳ ማጌራ እንደሚሉት የካጋሜ ተቃዋሚዎች የሕዝብ ድጋፍ ሲያጡ የሰብአዊ መብት ጥያቄን እንደ ሰበብ ያቀርባሉ። አገር ውስጥ የሚገኙ የመብት ተቆርቋሪዎች በበኩላቸው ወረቀት ላይ የሰፈሩት ሐሳብን በነጻነት የመግለጥ መብቶች ጠንካራ ቢሆኑም በተግባራዊነታቸው ላይ ግን ብዙ መሰራት ይኖርበታል ይላሉ።